ትኩረት በአፍሪካ ሻምሳ አብዲ ባሬና ሎቬንደር ሞሴቲ የዛሬና ያድርገውና የጋሪሳ ዩኒቨርሲቲ ተማሪዎች ነበሩ። ስምንት መቶ ተማሪዎች የነበሩት ዩኒቨርሲቲው ለዘጠኝ ወራት ተዘግቶ ሲከፈት ከመግቢያ በሩ ላይ ከፍተኛ ፍተሻ ተጀምሯል። ወደ ቅጥር ግቢው የሚያመሩ ግለሰቦች መላ ሰውነት ላይ በኤሌክትሮኒክ መሳሪያዎች የታገዘ ፍተሻ ይደረጋል። መኪኖች ይበረበራሉ። የኬንያ መንግሥት የዩኒቨርሲቲው ደህንነት የተረጋገጠ መሆኑን ወስኖ ሲከፈት የተመለሱት ተማሪዎች ግን ሀያ ብቻ ናቸው። ከእነዚህ መካከል አንዷ ሻምሳ አብዲ ባሬ ነች። በዚህ ግቢ ውስጥ ምንም ነገር ቢፈጠርም አስቀያሚው ትዝታ ቢኖርም ትምህርታችንን መቀጠል ይኖርብናል። አካባቢያችንን ስንመለከት የምንደሰትባቸው፣ የምናነባቸው፣ የምንወያይባቸውና ጓደኞቻችንን የምናገኝባቸው ቦታዎች አሉ። እነዚህን ስንመለከት አስቀያሚ ስሜት ይሰማናል። የሶማሊያው ታጣቂ ቡድን አሸባብ ከፈጸማቸው አሰቃቂ ጥቃቶች መካከል አንደኛው ለሻምሳ አብዲ ባሬና ጓደኞቿ መጥፎ ትዝታ ጥሎ ያለፈው አንዱ ነው። የአሸባብ ታጣቂዎች በሰሜን ምስራቅ ኬንያ በሚገኘው ጋሪሳ ዩኒቨርሲቲ ላይ በፈጸሙት ጥቃት 147 ተማሪዎችን ገድለው በርካቶችን አቁስለዋል። የዩኒቨርሲቲው መምህራንና ዶክተሮችም የጥቃቱ ኢላማ ሆነው ሕይወታቸውን አጥተዋል። ከዚያ በኋላ ከዋና ከተማይቱ ከናይሮቢ በስተ ምስራቅ 370 ኪሎ ሜትር ርቀት ላይ የሚገኘው የጋሪሳ ዩኒቨርሲቲ ተዘጋ። ከዘጠኝ ወራት በኋላ ሲከፈት ሎቬንደር ሞሴቲ ወደ ጀመረችው ትምህርት ለመመለስ የደህንነት ስጋት ተሰምቷታል። መንግስት የትምህርት ቤቱ ደህንነት የተጠበቀ ነው ብሏል። የፖሊስ ጣቢያም በዚያ ተቋቁሟል። ከቅጥር ግቢው ውጭስ በአካባቢው ጥቃቶች እንደሚፈጸሙ እንሰማለን። ለእኔ ይህ ምቾት አይሰጠኝም። ተማሪዎች ወደ ትምህርት ገበታቸው መመለሳቸውን ሰምቻለሁ። ለሁሉም መልካሙን ሁሉ እመኝላቸዋለሁ። ደህንነት ከተሰማቸው ትምህርታቸውን መቀጠላቸው ጥሩ ነው። እኔ ግን ወደዚያ በፍጹም ተመልሼ አልሄድም። ኬንያ ከሶማሊያ በምትዋሰንባቸው አካባቢዎች የአልሸባብ ታጣቂ ቡድን ተደጋጋሚ ግን ደግሞ አነስተኛ ጥቃቶች ይፈጽማል። በምላሹ የኬንያ ጦር እርምጃ ይወስዳል። የአሸባብ ታጣቂ ቡድን ኬንያ ወታደሮቿን ወደ ሶማሊያ በመላኳ ምክንያት ጥቃቶቹ የበቀል መሆናቸውን አስታውቋል። በትናንትና ዕለት እንኳ ታጣቂ ቡድኑ በሶማሊያ በሚገኝ የአፍሪካ ሕብረት የሰላም ማስከበር ተልዕኮ የጦር ሰፈር ላይ በፈጸመው ጥቃት 63 ወታደሮች መገደላቸውን የአሸባብ ቃል አቀባይ ተናግረዋል። በደቡባዊ ሶማሊያ ከኤልአዴ ከተማ ወጣ ብሎ የሚገኘው የጦር ሰፈር መቆጣጠሩንም አሸባብ አስታውቋል። የአፍሪካ ህብረት የሶማሊያ የሰላም ማስከበር ተልእኮ ቃል አቀባይ ኮሎኔል ዴቪድ ኦቦንዮ ጥቃቱ መፈጸሙን አረጋግጠው የሟቾችን ቁጥርና ማንነት ከመናገር ግን ተቆጥበዋል። በአካባቢው ከኬንያ ወታደሮች ጦር ሰፈር አጠገብ በሚገኝ የሶማሊያ የጦር ሰፈር ላይ ጥቃት ተፈጽሟል። የኬንያ ወታደሮች ለጥቃቱ ምላሽ የሰጡ ሲሆን እስካሁን በውጊያ ላይ ናቸው። በሁለቱም ወገን እስካሁን የሞተ የለም መረጃውን እንዳገኘን ግን እናሳውቃለን የአሸባብ ታጣቂ ቡድን በጦር ሰፈሩ ሰንደቅ ዓላማውን ማውለብለቡንና የበርካታ ወታደሮች አስክሬኖች በከተማዋ ተደርድረው መመልከታቸውን የአካባቢው ነዋሪዎች ለሮይተርስ ተናግረዋል። ኬንያዊው ቃል አቀባይ በጥቃቱ የተገደሉ ወታደሮችን ዜግነትና ብዛት ለመናገር ፈቃደኛ የሆኑ እንጂ ታጣቂ ቡድኑ ከሟቾቹ መካከል አብዛኞቹ ኬንያውያን ናቸው ብሏል። የአሸባብ ቃል አቀባይ አብዲ አዚዝ አቡ ሙዳን በአሸባብ የድረገጽ ሬዲዮ አማካኝነት እንደተናገሩት ጥቃቱ የተፈጸመው በዕለት አርብ ማለዳ በደቡባዊ ሶማሊያ ነው። የኬንያው ፕሬዚደንት ኡሁሩ ኬንያታ በሶማሊያ ከተገደሉ ወታደሮች መካከል ኬንያውያን እንደሚገኙበት አረጋግጠዋል። የአፍሪካ ሕብረት ሰላም ማስከበር ተልእኮ በምህፃሩ አሚሶም በትዊተር ማህበራዊ ድረገጽ ባወጣው መግለጫ የሟቾቹን ቁጥር ከመግለጽ ቢቆጠብም አሸባብ የተገደሉ ወታደሮችን በአደባባይ አስጥቶ ለሰዎች ማሳየቱን አውግዟል። ኬንያውያን የጋሪሳ ዩኒቨርሲቲ ተመልሶ ይከፈታ ይከፈት በሚለው ጉዳይ ላይ የተለያየ አቋም ነበራቸው። መሪየም ሳኪዳ ወደ ጋሪሳ ዩኒቨርሲቲ ከተመለሱት መካከል አንዷ ነች። መሪየም በምትኖርበት የጋሪሳ ከተማና የትምህርት ቤቷ ላይ አሁንም የሽብር ስጋት እንዳጠላ ይሰማታል። በእሷ እምነት ስጋቱን ለማስወገድ ሁነኛው መፍትሄ ትምህርት ብቻ ነው። ወደ ጋሪሳ ዩኒቨርስቲ ለመዝገባ በመመለስ በጋሪሳ የሽብርና ሌሎች ችግሮች ቢኖሩም የከተማ ነዋሪዎች በመሆናችን የትም ጥለን አንሄድም የሚል መልእክት እያስተላለፍን ነው። በዚህ ትምህርት ቤት ካለ መተን እንማራለን። ሰዎች ሽብርተኞችን መግደል መፍትሄ እንደሆነ ሲናገሩ ይደመጣል። በእኔ እምነት ግን ሽብርን ማቆም የሚቻለው በትምህርት ብቻ ነው። ከማሰሞ የጋሪሳ ዩኒቨርሲቲ አሁን ታድሷል። የመማሪያ ክፍሎች ግድግዳና የመስኮት መስታወቶች ላይ የነበሩት የጥይት ቀዳዳዎች በቦታቸው የሉም። ወደ ጋሪሳ ዩኒቨርሲቲ ለመመለስ የደህንነት ስጋት ያደረባት ሎቬንደር ሞሴቲ ብቻ አይደለችም። ባንሲ ዋሆሚ ቤተሰቦቿ ወደ ጋሪሳ ዩኒቨርሲቲ ተመልሳ የጀመረችውን ትምህርት እንድታጠናቀቅ ፈቃደኛ እንዳልነበሩ ትናገራለች። እህቶቼ ተመልሼ እንድመጣ ፈቃደኛ አልነበሩም። ወንድሜም ተቃውሞኛል። ሌላ የምትል በት የተሻለ ቦታ አጣሽ ወይ ብሎ ተከራክሮኛል። እኔ ግን በየትኛውም ቦታ ቢሆን ደህንነታችን ሙሉ በሙሉ የተጠበቀ ነው ብዬ አላምንም። በየትኛውን ቦታ ቢሆን ለደህንነቴ ዋስትና የሚሆነው ፈጣሪ ብቻ ነው። የኬንያ መንግሥት የተማሪዎቹን ደህንነት ለማረጋገጥ ከጋሪሳ ዩኒቨርሲቲ ደጃፍ ቋሚ የፖሊስ ጣቢያ አቋቁሟል። አሸባብም ከማዕከላዊ ናይሮቢ እስከ ሶማሊያ ቦታና ስልት እየቀያየረ በኬንያውያን ላይ የሚፈጽመውን ጥቃት ቀጥሏል።